ዛሬ በሚኖረን ቆይታ ሳምንታዊውን የመንፈስ ሳይት የተሰኘው ፕሮግራም ይዘንላችሁ ቀርብናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን። በስልክ መስመራችን 0115511199 በመልእክት ሳጥን ቁጥራችን ደግሞ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ በመጻፍ አስተያየቶቻችሁንና ጥያቄዎቻችሁን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን። ደውሉልን፣ ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። የመንፈስ ሰይፍ ጤና ይስጥልን አድማጭ ተመልካቾቻችን፣ እግዚአብሔርን እጅግ አድርጌ አመሰግናለሁ። ሁላችንንም በያለንበት በሰላምና በጤና ጠብቆ እንደገና ለመጽሐፍ ቅዱስ ጥናት ለዚህ ጊዜ ስላበቃን እግዚአብሔር የተመሰገነ ይሁን። አፖካሊፕስ በሚል ርዕስ አስደናቂውን መገለጥ አብረን እንድንመለከት እግዚአብሔር ፍቃዱ ስለሆነ እግዚአብሔርን እጅግ አድርጌ አመሰግናለሁ። ነገር ግን ወደ ጥናታችን ከመሄዳችን በፊት ሁል ጊዜ እንደምናደርገው በእግዚአብሔር ክቡር ዙፋን ፊት ቀርበን በጸሎት ፕሮግራማችንን እንድጀምር እጋብዛቸዋለሁ። እኔ ተንበርክቄ፣ በያላችሁበት እንደሚመቻችሁ ሆነን በጸሎት በእግዚአብሔር ፊት እንቀርባለን። እንጸልይ። ቅዱስና ዘላለማዊ ሆንክ፣ ቸርና ሩሩ ፈቃር አባት፣ ክብር ምስጋና ለአንተ ይሁን። አባት ሆይ በተለየ ሁኔታ እያንዳንዳችንን ከያለንበት ጠርተህ በዚህ ቃል ዙሪያ እንድንሰበሰብ ይህንን ጊዜ ስለሰጠህን ተመስገን። አሁንም ቃልህን እንድናስተውል ጥበብና ማስተዋልን መንፈስ ቅዱስህን ለእያንዳንዳችን ስጠን። እስከ መጨረሻ አብረህኑን አትለየን። በክርስቶስ ኢየሱስ ስም አሜን። ሆፕ ቻናል ኢትዮጵያ። አፖካሊፕስ አስደናቂው መገለጥ ይህን መጽሐፍ ስናጠና ሁል ጊዜ እንደምናደርገው ሁሉ ይህንም በማጥናታችን የምናገኘውን በረከት ልገልጽላችሁ እወዳለሁኝ ወይም ሳልገልጽ አላልፍም። በራ ዮሐንስ ምዕራፍ አንድ ቁጥር ሶስት ላይ ያለውን ጥቅስ አንብበን ነው የምንቀጥለው። የሚያነበው የትንቢቱን ቃል የሚሰሙና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ይላል። እኔ እንግዲህ ከዚህ ይህንን ሳነብ እናንተ ስትሰሙ እንደገና በውስጡ ያለውን ተስፋ ስናደረግና ስንጠብቅ እግዚአብሔር እያንዳንዳችንን እንደሚባርከን ቃሉ ያረጋግጥልናል። ይህ ደግሞ ቃል የታመነና እውነተኛ እንደሆነ ምንም ጥርጥር የለውም። ስለዚህ ዛሬ የምናጠናው በርዕሳችን የሚለው ከዘላለም እስከ ዘላለም ድረስ ህያው ነኝ ይላል። ከዘላለም እስከ ዘላለም ድረስ ህያው ነኝ። እንግዲህ ዮሐንስ ፍጥሞ በምትባለው ደሴት በተስፋ በመቁረጥ ላይ በነበረ ጊዜ ክርስቶስ ኢየሱስ ወደሱ መቶ ቶሎ የሆን ዘንድ የሚገባውን ነገር ለባሮቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠውን በእርሱም የተገለጸውን ይህ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ከተስፋ ቢስነት ወደ ተስፋ ልጁን ወይም አገልጋዩን ዮሐንስን በስር በበረት የነበረውን ዮሐንስን ተስፋ ሲሰጠው እንመለከታለን። ይህ ተስፋ ደግሞ ለእኛም ጭምር መሆኑን ስናይ እጅግ በጣም እግዚአብሔርን እናመሰግናለን። ክርስቶስ ይህን ነው የሚነግረው ለዮሐንስ። ለዮሐንስ ምን አለው? ሞቼም ነበርሁ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ የሞትና የሲኦልን መክፈቻ አለኝ። እንግዲህ ሽማግሌ ሆኖ ሞቱን እየጠበቀ ያለው ዮሐንስ፣ ሞት እየመጣ ነው። ከፊት የማይቀረው ሞት፣ ድካም፣ ሽምግልና እየመጣ ነው፣ እየመጣ ነው። ስለ ሞት በሚያስብበት ጊዜ እጅግ ተስፋ መቁረጥ እንደሚሰማው ምንም ጥርጥር የለም። ሁላችንም ያንን ስናስብ ተስፋ እንቆርጣለን። ግን ክርስቶስ ራሱን ምሳሌ አድርጎ ይነግረናል። እኔ ሞቼ ነበርኩ፣ እነሆ አሁን ግን ከዘላለም እስከ ዘላለም ሕያው ነኝ ደግሞ እሱ ብቻ አይደለም። እኔን የሚያምኑንኝና እኔን የሚከተሉኝን ደግሞ ቢሞቱም እንኳን ቁልፎ ኔ ጋ ነው ያለው። አትፍሩ፣ ቢቆለፍባችሁ መቃብር ቢዘጋባችሁ እኔ ጋ ነው ቁልፎ ያለው፣ መክፈቻው እኔ ጋ ነው ያለው። ስለዚህ ከፍቼ አስወጣችኋለሁ በሚል ተስፋ ጎበኘው። ዋው! ይሄ ተስፋ እንዴት አድርጎ ልብን ያሳርፋል እንዴት አድርጎ ያስደስታል። ግን አንድ ነገር በደንብ እንድናይ እፈልጋለሁኝ እዚህ ላይ። ያን ነገር ምንድን ነው? ሞቼም ነበር እንደ ዮሐንስ አያውቅም እንዴ? ዮሐንስ እንደውም ከሌሎች ደቀ መዛሙርቶች የበለጠ ክርስቶስ እንደሞተ ያቅ ነበረ። እንዴት ነው የሚያውቀው? እዛ በመስቀሉ ስር ነበረ። ሌሎቹ ሁሉ ሲሸሹ፣ እሱ ግን ከማርያም ጋር ሆኖ በመስቀሉ ስር ነበር። ለእሱ መንገድ ያስፈልጋል እንዴ? ኢየሱስ እንደሞተ አይቷል። በጎኑ በጦር ሲወጋ አይቷል። ከዛ በኋላ ጨርሶ ሞቶ እንደነበረ አረጋግጧል። ከዛ በኋላ ከኒቆዲሞስና ዮሴፍ ጋር አስክሬኑ ሲወርድ አይቷል። ሞቶ እንደነበረ አይቷል። ነገር ግን ክርስቶስ ሞቼ ነበር ሲል ያንን በመስቀል ላይ የሞተውን ስጋዊ ስጋው መሞቱን ብቻ የሚያመለክት ሳይሆን ሞት የሚባለውን ዋጋ ወይም ሞት የሚባለውን የዘላለም ሞት ክርስቶስ እንደሞተ እንደገና ሊያስገነዝበው ነው። ወንድሞቼ እና እህቶቼ፣ ዛሬ የማስተላልፈው መልእክት እጅግ በጣም እጅግ በጣም ክቡርና እጅግ በጣም አስፈላጊ መሆኑን ከወዲሁ ለነገራችሁ እፈልጋለሁ። ምክንያቱም ብዙ በክርስትና ስም የሚጠሩ ብዙ ክርስቲያናቶች ወይም ክርስቲያን ማህበረሰቦች ክርስቶስ እንደሞተ ፊት ለፊት ሳይሆን በተዘዋዋሪ መንገድ ስለካዱ ወይም ስለተዉት ነው። ክርስቶስ ኢየሱስ እንደ ሞተ ደግሞ ካላመን ደህንነት የሚባለው ነገር ልናገኘው ወይም ልንደርስበት አንችልም። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12ና 14 ላይ እንደዚህ ይላል፣ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳም። ክርስቶስም ካልተነሳ እንግዲያውስ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ናት ይላል። ከንቱ ከንቱ ናት፣ ዋጋ የለውም። ይሄንን አዙረን በምንመለከትበት ጊዜ ጳውሎስ እያለ እየተናገረ ያለው አሁን እዚህ ጋር ትንሣኤ ሙታን የለም ለሚሉ ሰዎች ነው የጻፈላቸው። ነገር ግን ነገሩን ገልብጠን በአሁኑ ዘመን እንዳ ላሉት ክርስቲያኖች ለእኛ ደግሞ አድርገን ስንመለከተው የክርስቶስ መሞት ወሳኝ ነገር ነው። ምክንያቱም ክርስቶስ ካልሞተ ክርስቶስ አልተነሳም ማለት ነው። አሁን ስለ ክርስቶስ በምንናገርበት ጊዜ ክርስቶስ ተነሳ ስንል ከምንድን ነው የተነሳው? ከሞት ነው የተነሳው። ይህን ማወቅ ይኖርብናል። በዚሁ መጽሐፍ ላይ ምዕራፍ 15 ከቁጥር 15 ከ17 ላይ ሄደን ስንመለከት ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኛ የእግዚአብሔር ምስክሮች ሆነን ተገኝተናል ሙታን ግን የማይነሱ ከሆነ እርሱም አልተነሳም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችን ከንቱ ነው፣ እስካሁንም ድረስ በኃጢአታችሁ አላችሁ ይላል። ይሄንን ልብ ብለን እንድንመለከት እፈልጋለሁ። በተለይ የመጨረሻው ክፍል ቁጥር 17 ላይ ክርስቶስ ካልተነሳ እምነታችን ከንቱ ናት፣ እስካሁን ድረስ በምን አለን በኃጢአት ሰምታችሁ አላችሁ። ይሄንን አዙረን ወይም ገልብጠን በምንመለከትበት ጊዜ ክርስቶስ ካልሞተ ክርስቶስ የክርስቶስ መሞት ለእኔና ለእናንተ ኃጢአት ስርየት ነው። እሱ ካልሞተ እኔና እናንተ እስካሁን ድረስ በኃጢአታችን ነን ማለት ነው። አያችሁ ወንድሞቼ እና እህቶች፣ ስለዚህ ክርስቶስ ሞቷል። ሾርሊ ሞቷል፣ በእርግጥ ሞቷል። ወንድሞቼ እና እህቶቼ ግን ለዚህ ነው በራ ዮሐንስ ላይ መጦ ለዮሐንስ የሚናገረው ሞቼም ነበርኩ። ምን አይነት ሞት ክርስቶስ ኢየሱስ የሞተው ይሄ ነው። እንግዲህ ትልቁ ልዩነት የሚያመጣው በመስቀል ላይ ክርስቶስ በትክክል አዎ፣ ሞቶ ነበረ። ቅድም እንዳልኳችሁ ዮሐንስ እንደውም ያ ቃል ይሄንን በዮሐንስ ወንጌል ምዕራፍ 19 ቁጥር 33 እስከ 34 ላይ ሄዳችሁ ስትመለከቱ ወደ ኢየሱስን በመጡ ጊዜ እርሱ ፈጽሞ እንደ ሞተ አይተው ጭኑን አልሰበሩትም። ፈጽሞ ቾርሊ ክርስቶስ ሞቷል። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋ፣ ወዲያውም ደምና ውሃ ወጣ። እንደውም ክርስቶስ ኢየሱስ ከሞተ ቆይቷል። ይሄ የሚያሳየው አሁን በምርምር ወይም በዚህ በሕክምና ሳይንስ አንድ ሰው ከሞተ በኋላ አስክሬኑ በሚቆረጥበት ጊዜ ወይ በሚወጋበት ጊዜ ውሃና ደሙ ከለየ ሰውየው ከሞተ ቆይቷል ማለት ነው። ከሞተ ቆይቷል፣ ትንሽ ሰዓታት አልፈዋል ማለት ነው። ግን ወዲያውኑ ትኩስ ከሆነ ግን ደምና ውሃው አይለይም። ትኩስ ደም ነው፣ አንድ ላይ ከውሃው ጋር ተቀላቅሎ የሚወጣው ክርስቶስ ከሞተ ቆይቷል። ክርስቶስ ኢየሱስ ሞቷል። የሞተው ደግሞ ግርፋቱም ብቻ አይደለም የገደለው። የእሾህ አክሊሉ አይደለም የገደለው፣ ወንድሞቼ እናቶቼ፣ ሚስማሩ አይደለም የገደለው፣ ወይም አሁን የተወጋው ጦር አይደለም የገደለው። ክርስቶስን የገደለው የኔና ያንቺ የኔና ያንተ ኃጢአት ነው ወንድሞቼ እናቶቼ። አስቀድሞ ክርስቶስ ያ ኃጢአት በሱ ላይ በተጫነ ጊዜ ሞተ ሞተ። መጽሐፍ ቅዱስ በኢሳይያስ ምዕራፍ 53 ላይ ቁጥር 7ና 8 ላይ እንደዚህ ይላል፣ ተጨነቀ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ማጢያት ተመጥቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ክርስቶስ ከሕያዋን ምድር ነው የተወገደው። ይህ ማለት ደግሞ ኖርማል ሞት ወይም ዛሬ እኔና እናንተ በስጋዊ ሞት የምንሞተውን ሞት ሳይሆን ኢየሱስ የሞተው ከህያውነት ከሚባለው መኖር ከሚባለው ህይወት ከሚባለው ከዛ ነው የተወገደው። ይሄንን አላስተዋልንም። ኢሳይያስ በትንቢቱ ይህንን ነው የሚናገረው። ሰዎች ይሄንን አላስተዋሉም ይላል። ከህያዋን ምድር ተወገደ ከቶፍ አውት ኦፍ ላንድ ኦፍ ዘ ሊቪንግ ነው የሚለው እንግሊዘኛው። ተቆረጠ ክርስቶስ ኢየሱስ ከህያው ምድር ተወገደ ወይም ተቆረጠ ነው የሚለው። ስለዚህ ክርስቶስ ይህንን አይነት ሞት ነው የሞተው። ስለዚህ መጽሐፍ ቅዱሳችን ላይ ሄደን በምንመለከትበት ጊዜ ሞት ማለት ምን ማለት እንደሆነ ትርጉም ይሰጠናል። ከዛ በፊት ግን ጌታችን ኢየሱስ ክርስቶስ ከሕያዋን ምድር እንዴት ተወገደ የሚለውን እንመለከት። ኢሳይያስ ምዕራፍ 53 ቁጥር 6 ላይ እግዚአብሔር የሁላችንንም በደል በእርሱ ላይ አኖረበት። በጌታችን በኢየሱስ ክርስቶስ ላይ የሁላችንንም በደል አኖረበት። ስለዚህ እግዚአብሔር የእኛን ሁሉ ዓለም ከተፈጠረ እስከ ዓለም ፍጻሜ ያለውን በደል በሙሉ በማን ላይ አኖረ? በጌታችን በኢየሱስ ክርስቶስ ላይ አኖረ። ልክ በድሮ ጊዜ በበጉ ላይ ኃጢአቱን እንደሚናዘዝ ኃጢአተኛው ክርስቶስ ላይ የሁላችንም ኃጢአት አኖረበት ይላል። ከዛ በኋላ በኢሳይያስ ምዕራፍ 59 ቁጥር ሁለት ላይ ኃጢአት በሙሉ እሱ ላይ ከሆነ በቃ አውቶማቲካሊ ወይም ወዲያውኑ የሚሆነው ነገር ምንድን ነው? እግዚአብሔር ከኃጢአት ጋር ህብረት ስለሌለው መለየት ነው በኢሳይያስ ምዕራፍ 59 ቁጥር ሁለት ላይ ሄደን ስናረብ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች እንዳይሰማ ኃጢአታችሁ ፊቱን ከእናንተ ሰውሮታል በቃ ፊቱን ሰወረ እግዚአብሔር ለምን በበደል ምክንያት የሁላችን በደል በክርስቶስ ላይ በሆነ ጊዜ እግዚአብሔር ከልጁ ላይ ፊቱን ሰወረ ወንድሞቼና እህቶቼ ፊቱን ሰወረ ስለዚህ ነው በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ኤሎሄ ኤሎሄ ላማ ሰባቅጠኒ አምላኬ አምላኬ ለምን ተውከኝ አምላኬ ብሎ ክርስቶስ የጮኸው። ይህ አስቀድሞ በመዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይ የተተነበየው ነው። አምላኬ አምላኬ ለምን ተውከኝ እኔን ከማዳንና ከጩኸቴ ቃል ሩቅመ ፊቱን ሰወረበት። ወንድሞቼና እህቶቼ እግዚአብሔር ፊቱን ሰወረ ማለት ወይም እግዚአብሔር ከኛ ተለየ ማለት ህይወት አከተመ ማለት ነው። ከመኖር ወደ አለመኖርነት ሄድን ማለት ነው። ይህ ነው ሁለተኛው ሞት፣ ይህ ነው ሁለተኛው ሞት። ኢየሱስ በእኔና በእናንተ ኃጢአት ምክንያት እግዚአብሔር ፊቱን ሰውሮበታል፣ እግዚአብሔር ከእሱ ተለይቷል። ስለዚህ ኢየሱስ በምትካችን ሆኖ የሞተው ሁለተኛውን ሞት ነው ሁለተኛውን ሞት ነው። ክርስቶስ በምትካችን ሆነ፣ ሁለተኛውን ሞት ሞተልን። ስለዚህ ነው እኔና እናንተ ከሁለተኛው ሞት ቅጣት ነፃ የምንወጣው። ኢየሱስ የመጀመሪያውን ሞት አይደለም የሞተልን። ክርስቶስ ከሕያዋን ምድር ነው የተወገደው። ከመኖር ወደ አለመኖርነት ነው የሄደው። ህይወቱን ለእኔና ለእናንተ አስረከበ። ዘላለማዊ ህይወቱ ትካፈል ዘንድ ለእኛ ትሰጠን ዘንድ ለአባቱ በአባቱ እጅ አኖራት። መልካም እረኛ ህይወቱን ስለበጎቹ በጎቹ አሳልፎ ይሰጣል አለ ሰጠ ክርስቶስ ስለዚህ በራ ዮሐንስ ምዕራፍ 20 ቁጥር ስድስት ላይ በፊተኛው ትንሣኤ ዕድል ያለው ብፁህና ቅዱስ ነው ሁለተኛው ሞት በእርሱ ላይ ስልጣን የለውምና አሜን ሀሌሉያ ሁለተኛው ሞት በእኛ ላይ ስልጣን የለውም ለምን ለምን ወንድሞቼ እናቶቼ ኢየሱስ ሁለተኛውም ሞት በእኛ ምትክ ሆኖ ሞት ይህንን ታምናለህ? ይህንን ታምኛለሽ? ደህንነት ይሄ ነው። ህይወት ይሄ ነው። ክርስቶስ ሞቼ ነበርኩ ሲል ዮሐንስ አካል እንደሞተ በመስቀል ላይ እሱ አይደለም ሞቶ ነበር ኢየሱስ ምን አይነት ሞት? ሁለተኛውን ሞት ሞቶ ነበረ። ሞት ሁለት አይነት ሞት አለ። በመጽሐፍ ቅዱስ በመጽሐፍ ቅዱስ ሁለት አይነት ትንሣኤ አለ። መጽሐፍ ቅዱስ ይህንን ነው የሚናገረው። የመጀመሪያው ሞት መጽሐፍ ቅዱስ ሲናገር እንቅልፍ ነው የሚለው። የመጀመሪያው ሞት እንቅልፍ ይባላል መጽሐፍ ቅዱስ ላይ። በመጽሐፍ ቅዱስ ስለ ሞት ሲናገር ሃምሳ ሶስት ጊዜ እንቅልፍ ነው ብሎ ያውሰዋል፣ ይናገራል እንቅልፍ እንቅልፍ እንቅልፍ እያለ ተጽፏል፣ በመጽሐፍ ቅዱስ። ይህ የመጀመሪያው ሞት ነው። ይህ ኃጢአንም ጻድቃንም የሚሞቱት ሞት ነው። እንቅልፍ ነው፣ መንቃት አለ። ከዛ በኋላ ኃጢአተኞች የሚሞቱት ሞት ነው፣ ያ ሁለተኛ ሞት የሚባለው። ወንድሞቼና እህቶቼ ይህን ነው በግልጽ መማር ያለብን፣ ይህን ነው በግልጽ ማወቅ ያለብን፣ ይህን ነው ማስተማር ያለብን። ወንድሞቼና እህቶቼ ይህ ነው ደህንነትን የሚያመጣው ትክክለኛው እውቀት። አዎ ቃሉን ከማወቅ እና ከማመን የተነሳ ከእምነት የተነሳ ደህንነት ይሆንልሃል። ስለዚህ ይህንን እመን፣ ይህንን እወቅ። የብሉይ ኪዳን ጸሐፊዎች የአንድ ሰው ሞት ለመግለጽ እንደ አባቶች እንደ አባቶቹ አንቀላፋ የሚል ሐረግ ይጠቀሙ ነበረ። ለምሳሌ ያህል እንመልከት። በአንደኛ ነገሥት ምዕራፍ ሁለት ቁጥር አስር ላይ እንደዚህ ይላል ዳዊትም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ ይላል። አንደኛ ነገሥት ምዕራፍ ሁለት ቁጥር አስር አንቀላፋ እንቅልፍ ነው የሚለው። መጽሐፍ ቅዱስ የመጀመሪያውን ሞት እንቅልፍ ነው የሚለው ክርስቶስ በሐዋርያ ሥራ ምዕራፍ ሁለት ላይ ቁጥር 29 ላይ ክርስቶስ ሳይሆን ደቀ መዛሙርት በሐዋርያ ሥራ ምዕራፍ ሁለት ቁጥር 29 ላይ እንደዚህ ብለው ተናግረዋል። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደ ሞተም እንደ ተቀበረም ለእናንት በግልጽ እንናገር ዘንድ ፍቀዱልኝ። መቃብሩም እስካሁን በእኛ ዘንድ ነው። የማ የዳዊት ርፍ እንድንል ደግሞ በደንብ አድርጎ እርግጥ እንዲያስረግጠን ከፈለጋችሁ ደግሞ ምዕራፍ ሁለት ቁጥር 34 ላይ ዳዊት ወደ ሰማይ አልወጣም። የት ነው ያለው? እስቲል መቃብሩ እዛው ነው፣ እዛው እስራኤል አገር ነው፣ እዛው ነው፣ በኢየሩሳሌም ነው ያለው። አልወጣም ወደ ሰማይ፣ ዳዊት አልወጣም። ዛሬ ግን የምንሰማው ስብከትና የሚነገረን ነገር ምንድን ነው? ዳዊት አይደለም፣ ክርስቲያኖች በሚሞቱበት ጊዜ በየቀብር ስነ ስርዓቱ የምንሰማው ምንድን ነው? የምንሰማው ወንድማችን፣ የሟቹ ገሌ አሁን በሰማይ ነው ያለው ከክርስቶስ ጋር ነው ያለው፣ በገነት እየተዝናና ነው። ለምን ታለቅሳላችሁ? ደስ ይበላችሁ፣ ወደ አባቱ ሄዷል። እዛ ነው ያለው አሁን ገነት ውስጥ በጣም ሀሴት እያደረገ ነው። ይህን ነው የምንሰማው። እንኳን እሱ ዳዊት ገና ወደ ሰማይ አልወጣም እስቲል በመቃብሩ ውስጥ ነው፣ መቃብሩም እስከ ዛሬ ድረስ ከእኛ ጋር ነው ያለው ብሎ በሐዋርያ ሥራ ምዕራፍ ሁለት ላይ ተጽፎ እናገኛለን። እንቅልፍ የመጀመሪያው ሞት እንቅልፍ። በዮሐንስ ወንጌል ምዕራፍ 11 ቁጥር 11 ላይ ክርስቶስ አላዛር በሞተ ጊዜ ለደቀ መዛሙርቶች፣ ወዳጃችን አላዛር ተኝቷል፣ እኔም ከእንቅልፉ ላስነሳው ይሄዳለው። የመጀመሪያውን ሞት ነው የሞተው እንቅልፍ ከዛ እንቅልፉ እቀሰቅሰዋለሁ። ደቀ መዛሙርቶች ደግሞ እንቅልፍ ሲል ስለ እንቅልፍ መሰላቸው። ጌታ ሆይ ተኝቶስ ከሆነ ይድናል። ኢየሱስ ይህን የነገራቸው ስለሞቱ ነበር፣ ደቀ መዛሙርቱ ግን እንቅልፍ ስለ መተኛቱ የተናገረ መሰላቸው፣ ይላል መጽሐፍ ቅዱስ ሲናገር። የዛን ጊዜ ክርስቶስ በግልጽ ስለዚህ በግልጽ እንዲህ አላቸው አልአዛር ሞቷል። ይሄ እንቅልፍ ነው ግን የሚባለው ጊዜያዊ ነው እስከ ኢየሱስ ክርስቶስ ምጽአት ጊዜ ነው የሚተኛው። በጣም የሚገርመው አሁን ካለን ክርስቲያኖች የበለጠ ድሮ ያሉ ክርስቲያኖች ስለዚህ ሁሉ ነገር በጣም ጥሩ ግንዛቤ እንዳላቸው መጽሐፍ ቅዱስ ፍንጭ ይሰጠናል። ለምሳሌ የዮሐንስ ወንጌል ምዕራፍ 11 ቁጥር 21 ላይ ምናለች? ማርታ ወደ ክርስቶስ ሮጣ መጣ፣ ጌታ ሆይ፣ አንተ በዚህ ኖረህ ቢሆን ወንድሜ ባልሞተ ነበር አለች። ክርስቶስም እንዲህ አላት ወንድምሽ ይነሳል አላት። እሷ ደግሞ ምን ብላ መለሰችለት? በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ። እስከዛ ድረስ በመቃብሩ ይቆያል። በመጨረሻው ቀን ግን በትንሣኤ ምን ይሆናል? ይነሳል ብላ ተናገረች። ይሄ እውቀት በእነሱ ዘንድ እንደነበረ መጽሐፍ ቅዱስ ይነግረናል። እኛ እያነበብን ይሄንን እያነበብን ግን አናስተውልም። ወንድሞቼና እህቶቼ እግዚአብሔር ለሁላችንም ማስተዋል ይስጠን። ጌታ ሆይ አለች እሷም ወዲያው ዓለም አስተዋለው አመጣባትና፣ ክርስቶስ ድንጋዩን አንሱ ባለ ጊዜ ጌታ ሆይ፣ አሁን አራት ቀን ስለቆየ ይሸታል አለችው። ይሸታል። አራት ቀን ቆይቷል። ነገር ግን መቃብሩን አንሷል። ድንጋዩ ከተነሳ በኋላ አላዛር ሆይ ውጣ አለ። ምክንያቱም በክርስቶስ እጅ ቅድም ለዮሐንስ የተረጋገጠለት ነገር አለ። ምን? የሞትና የሲኦል መክፈቻ በጄ ነው። እግዚአብሔር የተመሰገነ ይሁን። በእጁ የሞትና የሲኦል መክፈቻ ያለው አምላክ ስለምናመልክ እግዚአብሔር የተመሰገነ ይሁን። ራ ዮሐንስ ምዕራፍ 1 ቁጥር 18 ሞቼም ነበርኩ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎ አረጋግጦ ነበረ። እውነትም ይህንን በተግባር እንዳሳየና በነበረን ቆይታ እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የስልክ መስመራችንን 011551199 የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ። Tam tamba yes, sátt er ynlengu maskal hennu við See al ye you he i la